Ja, en as ek met iemand moet naby die beleid, dan is kernes dit om te bepaal wie verantwoordelik is vir watter akter algeiaadende ሪስፖንስብል አክተር አድርጌ ማየት የምፈልገው የፌዴራል መንግስቱን የሚመራውን መንግስት ነው። እዚህ ጦርነት ጋር በተያያዘ ሀገሪታዊ ጦርነት መሄድ አልነበረባትም፣ ይህ ሁኔታ ማንንም አይጠቅምም ብለን ስንከራከር የነበረን ሰዎች ፎርሳን ሪዝን ደጋፊ የሆነ የተሳሚ ያለበት ሁኔታ ነው። ህገ መንግስት ይከበር ሲባል ፍርድ ቤት ነው የሚችል እና ህወሓት ራሱ በመሰረተው የህግ ስርዓት ያለውን ተቃውሞ በፍርድ ቤት መፍታት ነበር። ያ ስርዓት ለማንም ተቃዋሚ፣ ለየትኛውም ያገለግላል ብሎ ያቋቋመው ኢህአዴግ ሲፈልፍ ያቋቋመውን ህግ በጣም እንደሚያውቀው ገምታል። በዛ መዳኘት መቻል ነበረ። ጦርነት የመጨረሻ አማራጭ ነው የሚለውን ሁለታችሁም ተስማምታችሁበታል። ብዙዎች የሚስማሙበት ይመስለኛል። ነገር ግን ጠቅላይ ሚኒስትር አብይ ከአሁን ቀደም የሚከሰሱት የሚወቀሱት በሀገር ውስጥ በሚታዩ ቀውሶች እርምጃ አይወስዱም። ታጋሽነታቸው ከመስመር ያለፈ ነው። ፍጥጫ ከገቡት ህወሀት አመራሮችም ጋር ህጋዊ እርምጃዎችን ለመውሰድ ዳተኛ ናቸው። በሞከሩም ጊዜ አቶ ደረጀ የገለጿቸውን አይነት ምላሾች ሲሰጡ የኃይል እርምጃዎችን ላለመውሰድ በሚያደርጓቸው ቁጥብነቶች ደካማ መንግስት ተመስለው ቀርቡ ነበርና በአንድ ጦር ላይ የተፈጸመ ጥቃት መሆኑን ትክክል ነው ብለን ከተቀበለን የህዋት አባል የሆኑ አንድ ሰው አስቀድሞ ለመከላከል የተደረገ እርምጃ መሆኑን ከዚህ ቀደም ተናግረዋልና የህዋትን የራሱን ምንጮች መሰረት አድርገን ይህ እርግጥ ከሆነ መቼ ነው አንድ መንግስት የኃይል እርምጃ መውሰድ የሚችለው? ከህግ አንፃር ዶክተር አወነ አመሰግናለሁ። ይሄ ፋክትን በተመለከተ ሰው ሁለታችንም የመጨረሻው ላስት ሪዞርት መሆን መቻል አለበት የሚለው ነገር ላይ የምንግባባ ከሆነ ሁለተኛው አይ ቲንክ አስፈላጊ አድረስ መደረግ ያለበት ጥያቄ እሱ ያነሳው እውነትም የፌዴራል መንግስት እንደሚለው የትግራይ የክልል መንግስት የፌዴራል ኃይልን አጥቁቷል አላለም። ያንን በተመለከተ አብዛኛው ኢንፎርሜሽን የሚያሳየው የትግራይ መንግስት ያንን እንዳደረገ ነው። ያንን ያን ያደረገበት ምክንያት ምንድን ነው የሚለው ላይ የፌዴራል መንግስት ኦልሬዲ የትግራይ መንግስትን ለማለማቃት ዝግጁ ስለነበረ፣ ጦርነት ኤሚነንት ስለነበረ የትግራይ መንግስት ከውስጥ በመከላከያ ኃይል እዛ ከሰፈረው መከላከያ ኃይል የሚጠቃ ከሆነ በሰሜን በኩል በኤርትራ የሚጠቃ ከሆነ በደቡብ በኩል በኢትዮጵያ የሚጠቃ ከሆነ ራሱን መከላከል የሚችልበት እድል ምንም ስላልነበረ በዛ አይነት መልኩ ነው ያደረጉት ነው። ስለዚህ ማንኛውም ለጦርነት ተዘጋጅቶ እዛ ቦታ ላይ አፋፍ ላይ እየደረሰ በዛ አይነት መልኩ ራሱን ተከላከለ ብባል እኔ ምንም የሚገርመኝ ነገር አይደለም። ግን ዋናው ፖይንት ሲጀምር የኢትዮጵያ መንግስት ይህንን ነገር ወስዶ የጦርነት በር ላይ ማድረስ አልነበረበትም ነው። እዛ ጋር መድረስ አልነበረም፣ በምንም በምንም መልኩ አንድ ጊዜ። ስለዚህ ጦርነቱ እየተጀመረው የኢትዮጵያ መንግስት ኃይሉ ወደዛ ታጠጋ እና ጦርነት ኢሚነንት በሆነበት ሰዓት ነው። ስለዚህ ከዛ በፊት ዝግጅቶች በሁለቱም ጋ እንደነበሩ እናውቃለን። የተለያዩ ኃይሎች በተለይም የአማራ ክልል ፕሮስፐሪቲ ፓርቲ፣ ቲፒኤልኤፍ እና ኦነግ መውደም አለባቸው፣ እንደዛ ካልሆነ ሰላም ኖሮ አይችልም የሚሉ ነገሮች በሰፊው ይሰሙ ነበረ። ሁለቱም መንግስታት በጦርነት ሲዘጋጁ እንደነበረ እናውቃለን። የኤርትራ ጫና እንደነበረ እናውቃለን። ሶ የኔ ትልቁ ፖይንት ምንድን ነው? ጠቅላይ ሚኒስትሩ ትልቅ ሀገር እንደሚያስተዳድሩ ግለሰብ ጦርነትን ሩል አውት ማድረግ አልነበረባቸው። ነገሮችን ገፍተው እዛ ማድረስ አልነበረባቸውም። ኢትዮጵያን ለማሻገር በጣም ሰፊ እድል ነበራቸው። ስትራቴጂክ የሆኑ ስህተቶችን በመፍጠራቸው ነው ወደዛ፣ ይህን ነው የሚል አመለካከት ነው ያለኝ። መልካም እዚህ ላይ አቶ ደረጀ እድሉን ሰጦታለሁ። በምሰጧቸው አስተያየቶች ላይ መደዳውን የእንግሊዝኛ ቃላት ከተነገረ ለአድማጮች በግልጽ የመረዳት እድሉን ይቀንሳልና በተቻለ መጠን በአማርኛ ተመጣጣኝ ትርጉሙን ለመግለጽ ሞክሩ። እሺ አቶ ደረጀ እድሉ እርሶ ነው። እሺ አሁን ዶክተር አወል ያለው በጣም ራሱ በራሱ የሚጻረር ንግግር ነው። ለምንድነው ያልኩት? ጦርነትን የመጨረሻ ምርጫ ማድረግ አለበት መንግስት፣ ቲፒኤልኤፍ ግን ጦርነትን የመጨረሻ ምርጫ ሳያደርግ ቀድሞ ማጥቃት ይችላል? ይሄ ሊሆን አይችልም። ቲፒኤልኤፍም እኮ ራሱን የቻለ የጦርነት የመጨረሻ ምርጫ ማድረግ ኃላፊነት አለበት። ስለዚህ ጦርነትን የመጨረሻ ምርጫ የሚያደርገው ገና ለገና ያኛው ሰውዬ ሊያጠቃኝ ይችላል ብሎ ጦርነትን የመጨረሻ ምርጫ አድርግ ያለው ግን ሊያጠቃኝ ስለሚችል አጠቋዋለው የሚባል ሎጂኩም አስተሳሰቡም ትክክል አይደለም። የኢትዮጵያ መንግስት ለጦርነት ተዘጋጅቷል የሚለውንም አልቀበለውም። ምክንያቱም ኢንፋክት እንግዲህ መንግስት የሚለውን እንሰማለን ከዛም ተቃዋሚ የሚለው እንሰማለን። ግን ወታደሮቹ እዛ ቦታ ላይ የነበሩ ኢንተርቪው ሲደረጉ ሰዎቹ የሚሉትን ለማዳመጥ ሞክሬያለሁ። አንዳንድ ጊዜ ተነግሯቸውም ሊናገሩ ይችላሉ። ግን ከአነጋገራቸው እኔ ብዙ ሺህ ሰዎች ኢንተርቪው አደርጋለሁ ከስራዬ ጋር የተገናኘ እና አነጋገራቸውን አያለሁኝ፣ ስሜታቸው ፊታቸው ላይ የሚነበበውን ስሜት አያለሁኝ። እና ዝግጅት ሳያደርጉ እንዲያውም ዝግጅት ማድረግ ነበረባቸው። ዝግጅት ሲያደርግ ደግሞ የቆየው ማን እንደሆነ ደግሞ ግልጽ ነው። ለማንኛውም ግን የዛን ቀን ጥቃት ባይደረግ ኖሮ ጦርነት ሊጀመር ይችላል ብሎ ለመናገር አይቻልም። ላይጀመርም ይችል ነበር። ጦርነቱ የተጀመረው ጥቃት ስለተደረገ ነው። ጥቃት ያደረገው ደግሞ የክልል መንግስት። ጥቃት ደረጃ ምን አደረሰው? አንድ የክልል መንግስት መጀመሪያ ደረጃ ችግሩ እኮ የክልል መንግስት ሚሳኤል ላውንቸር ታጥቆ ልዩ ኃይል አዘጋጅቶ? ወደ 200 ሺህ ሰው አሰልጥኖ፣ የዚህ አይነት ስርዓቱ ራሱ ትክክለኛ ስርዓት አይደለም። እና የነበረው የሊጋል ስለህጉ ብንነጋገር ነጋገር የተሻለ ነው። ስለ ስትራክቸሩ ይሄ ጦርነት የመጣው በስትራክቸሩ ድክመት ነው። በነበረው የህግ ስርዓት ድክመት ነው። የህጉ ስርዓት ችግራችንን በፍርድ ቤት የመጨረስና የማቃለል መብት የእውነተኛ መብት ስላልሰጠን ነው። ሱፕሪም ኮርት ስለሌለን ነው። ሱፕሪም ኮርቱ የህገ መንግስት ጉዳዮች ስለማያይ ነው። ብዙ ድክመቶች አሉ። የኢትዮጵያ ስርዓቱ የኮንስቲቱሽናል ኢንኩሪ ካውንስል ተብሎ የሚከሰሰው የምርጫ ቦርድ ከሱፕሪም ኮርት ኮንስቲቱሽናል ኢንኩሪ ካውንስል ከሚባሉት ጋር ውይይት አድርጎ የሚታይበት ስርዓት ራሱ ትክክል አይደለም። ኮንስቲቱሽኑን የሚፈታ ፍርድ ቤት መኖር አለበት። ያ ስለሌለ ህገ መንግስት ይከበር ተብሎ ሰላማዊ ሰልፍና ድንጋይ መወርወር፣ ህገ መንግስት ይከበር ሲባል ፍርድ ቤት ነው የሚካሄደው እና ህወሀት በአቋቋመው ስርዓት መዳኘት መቻል ነበረብ ራሱ በመሰረተው የህግ ስርዓት ያለውን ተቃውሞ በፍርድ ቤት መፍታት ነበረበት። ያ ስርዓት ለማንም ተቃዋሚ ለየትኛውም ያገለግላል ብሎ ያቋቋመው ኢህአዴግ ቲፒኤልኤፍ ያቋቋመውን ህግ በጣም እንደሚያውቀው ገምታለሁ። በዛ መዳኘት መቻል ነበረበት። ችግር ላይ ደረስ ነው። ስላልተዳኘ መልካም የማያቋርጥ ውዝግር በግራና ቀኝ የሚነሳበት ሐሳብ ነው። ሌሎች በርካታ ተረሰ ጉዳዮች አሉ። በተለይ ህግን የሚመለከቱ የዜጎችን ጻ የሚመለከቱ፣ ሰላምን የሚመለከቱ በስፋት እንድትከራከሩ ወይ እንድትወያዩባቸው የምናደርገው ዶክተር አወል ሌላ ተከታይ ጥያቄ ከማንሳት በፊት በቀደሙት በአቶ ደረጀ በኩል ለቀረበው አስተያየት ምላሽ መስጠት የሚሹ ከሆነ እድሉ ልስጦ። ባጭሩ አንድ አቶ ደረጀ ያነሱት ፖይንት እኔ ያነሳሁት ጦርነት የመጨረሻው አማራጭ ተደርጎ መታየት አለበት። የፖለቲካ ልዩነቶችን ለመፍታት ያልኩት ነገር ከትግራይ መንግስት አንጻርም ተግባራዊ መደረግ አለበት፣ ከፌደራል መንግስቱ አንጻር ብቻ አይደለም ያሉት እና ያ ተቃርኖን ያሳያል ያሉት ነገር አይ ቲንክ ችግር አለበት ብዬ አስባለሁ። አንዳንድ ጊዜ ምንድነው ጦርነት ኤሚነንት ነው ወይም ደግሞ በዓለም አቀፍ ሕግ ለምሳሌ አገሮች ራሳቸውን የመከላከል መብት አላቸው። ራሳቸውን የሚከላከሉት ሁለቱ መስፈርቶች ሲሟሉ ነው የሚባል ነገር አለ። አንደኛው በማያወላዳ ሁኔታ ከተጠቁ ነው፣ አርምድ አታክ ከደረሰባቸው። ሁለተኛው ጥቃት በማያጠራጥር ሁኔታ እንደሚመጣ እርግጠኛ ከሆኑ ነው፣ ኤሚነንት ከሆነ የሚባለው ማለት ነው። በዛ ሁኔታ አንዱ እየተዘጋጀ እየተዘጋጀና እያኮበከበ እየታየ ጥቃት ትደርስ ድረስ አገሪቷ ዝም ብላ ቁጭ ብላ ማየት የለባትም የሚል መለከተር ስላለ ነው ኢኔን ኢቬንት። ይህንን አሰስመንት በምናደርግበት ጊዜ እኔ ፔሌስን ትልቅ ቦታ ሰጥቼው ሪስፖንስብል የሆነ አክተር አድርጌ እያየሁ አይደለም። ሪስፖንስብል አክተር አድርጌ ማየት የምፈልገው የፌዴራል መንግስቱን የሚመራውን መንግስት ነው። እዚህ ጦርነት ጋር በተያያዘ ጦርነቱ ልክ አይደለም፣ ሀገሪቷ ወደ ጦርነት መሄድ አልነበረባትም፣ ይሄ ሁኔታ ማንንም አይጠቅምም ብለን ስንከራከር የነበርን ሰዎች ፎር ሰም ሪዝን የቲፒኤልኤፍ ደጋፊ የሆንን እየተሳም ያለበት ሁኔታ ነው። እኔ በላይ ቲፒኤልኤፍን ሲቃወም የነበረ የለም። አብዛኛው እዚህ መንግስት ውስጥ ያለው አሁን ቲፒኤልኤፍ ጋር ሲሰራ የነበረ ነው። ቲፒኤልኤፍ ያንን ስንቃወም ነበረ። አሁንም ቲፒኤልኤፍ ንቃወማለን። ፖይንቱ ግን የፌዴራል መንግስት፣ ከቲፒኤልኤፍ የተሻለ ሩም ነበረው ፎር ማኑቨር። የተለያዩ ዲሞክራሲያዊ የሚችላቸው አማራጮች ነበሩ። ለአይዲያ አሁን ያለንበት ሁኔታ ኢትዮጵያ ላይ ዲሞክራሲያዊ ስርዓትን ለመገንባት የተሻለ እድል ፈጥሯል ብለው እኔ አይፋን እንደማስተማር ሲኖር ይችላል። ስለዚህ ፋክቶች ላይ አንዳንድ ጊዜ የተለያየ አመለካከት ሊኖረን ይችላል። አብዛኛው የምንሰማው ኢንፎርሜሽን ወይ ከመንግስት ነው፣ ወይ ከቲፒኤልኤፍ አካባቢ ነበረ። ይህንን ጉዳይ በተመለከተ ግን የኔ እይታ ሁለቱም መንግስታት ዝግጅት ሲያደርጉ ነበረ። ወደ ጦርነት ቀረቡ በኋላ ወደ ኋላ የመመለሱ ትልቁ ኃላፊነት ብዬ የማስበው የፌዴራል መንግስቱ ነው። የአንድ ክልል ትንሽ ክልል ኃላፊነት መሆን አልነበረበትም። ዶክተር አወል በዋናው በቀደመው መሰረታዊ ነጥብ ላይ አሁንም ምንጩ ተደጋግሞ የተገለጸው የህወሓት አመራር አባል ዋቢነት ነው። በጦር ሰራዊቱ ላይ ጥቃት መድረሱን መቀበል ከቻልን፣ ያ ጥቃት ከተፈጸመም በኋላ የኢትዮጵያ መንግስት ተቆጥቦ ወታደራዊ እርምጃ መውሰድ አልነበረበትም ብለው ያምናሉ። እዛ ፖይንት ላይማ ጦርነት ውስጥ ገብተናል። በቃ ጥቃት ከደረሰ የመከላከያ ኃይሉ ላይ ኦልሬዲ ጦርነት ውስጥ ገብቷል አገሩ። እዛ ፖይንት ላይም ግን ወደ ኋላ ለመመለስ ብዙ አማራጮች ነበሩ። ይህ ሁሉ አሁን የምናየው በምናየው ደረጃ የተፈጠረው ዲስትራክሽን ሳይፈጠር ወደ ኋላ የመመለስ እድሎች ነበሩ። የትግራይ መንግስት ለመደራደር ፍቃደኛ ነኝ ብሎ ለሳውዝ አፍሪካው ፕሬዚደንት ደብዳቤ እንደተራሳ አይተናል። የተለያየ የዓለም አቀፉ ማህበረሰብ ሪፕሬዘንታቲቭ የነበሩ በዩናይትድ ኔሽን፣ በኢሮፒያን ዩኒየን ለኢትዮጵያ መንግስት ይሄ ጉዳይ በሰላም ማለቅ አለበት የሚል ሪፕሬዘንቴሽን ነበረ። የኢትዮጵያ መንግስት ያንን መቀበል አልቻለም። አልቲሜትሊ ማየት ያለብን ነገር ጦርነት አሸነፈናል የሚለው ብቻ ሳይሆን አሁን የተፈጠረው ሁኔታ በዚህ ጦርነት ሂደት ሲሰሙ የነበረው ፕሮፓጋንዳ የኢትዮጵያን አገር እንደ አገር እንደ ኔሽን ቢውልድ ማድረግ የምንፈልግ ከሆነ እዛ ላይ ያለው ኢምፓክት ምንድን ነው ነው ይህን ማየት ያለብን፣ ዝም ብለን ከትግራይ አንጻር ብቻ ሳይሆን ሌላውስ አካባቢ ሲደረግ የነበረው ነገር ምንድን ነው? አቶ ደረጀ የህግ የበላይነትን የፍርድ ቤት ነፃነትን ጠቅላይ ሚኒስትሩና የህግ አስፈፃሚው አካል ትግራይ ሄዶ ግለሰቦችን መያዝ አለመቻሉን እነዚ ነጥቦችን አንስተዋል። ሌላውስ አካባቢ ላይ የህግ የበላይነት እየተከበረ ያለው ምን ያህል ነው? ጠቅላይ ሚኒስትር አብይ መንግስት እዛ ሄዶ እነዚ ነገሮች ማድረግ አለመቻሉ ብቻ ሳይሆን ፍርድ ቤቶች አዲስ አበባ ላይ ሌሎች ፍርዶች ላይ የታሰሩ ግለሰቦችን ይፈቱ ሲሉ እየተፈቱ ነው ወይ? አይ ቲንክ ስለ ህግ የበላይነት ተቆርቁረን የምናነሳ ከሆነ አስፍተን ማየት መቻል አለበት። በጣም ጠለቅ ያለ ነው፣ ገብተን እንመለከታለን። ብዙ ጥያቄዎች አሉ። በቀዳሚነት የወረወርኩት አንድ ጥያቄ ነው። እንግዲህ ረዘም ያለውን ሰዓት የወሰደው አንድ ለጣው ነገር አለ። ምንድነው? ዶክተር አወልት ለኢንተርናሽናል ህግ ጠቀሱ። እኔ አይ ቲንክ ትልቅ ሚስ ኮንሰፕሽን አለ እዚህ ላይ ሰዎች ክልሎችን እንደ መንግስት የማየት ኢንተርናሽናል ህግ በአንድ ክልልና በአንድ ፌዴራል መንግስት መካከል ያለውን ግንኙነት የሚነካ ኢንተርናሽናል ህግ የለም። ኢንተርናሽናል ህግ በአንድ ሀገርና በሌላ ሀገር መካከል ነው እንጂ በአንድ ሀገር ውስጥ ያለ አንድ ክልል አንድ ስቴት እና ፌዴራል መንግስት ጋር ያለ ግጭት ኢንተርናሽናል ህግ አይመለከተውም። እንደዛ አላልኩም። ይሄ ኖ ኖ፣ እንደዛ አላልኩም። ነገሩን ለማሳጠር የኤሚደንስን ጉዳይ ሰዎችን ኮንትራዲክሽን አለ ያልከውን ፖይንት ኢሉስዴት ለማድረግ ያንን እንደ ምሳሌ የወሰድኩኝ እንጂ በትግራይ መንግስትና በፌዴራል መንግስቱ መካከል ያለው ጦርነት በዓለም አቀፍ እንዲገዛ አላልኩኝም። አይ ጦርነት አጀማመሩን ምክንያት ፕሬምቲቭ ስትራይክ፣ ቀደም ብሎ የራስን የመከላከል ጥቃት በኢንተርናሽናል ህግ ይደገፋል ስላልክ ነው። በኢንተርናሽናል ህግ አይደገፍም አላልኩም። አንድ ክልል ይደገፋል አላልኩኝ። ኢንተርናሽናል ህግ ይጠቅሳል አንድ ሀገር ሊጠቃ ከመሰለው ቀደም ብሎ የማጥቃት መብት ይሰጣል፣ የተወሰኑ ቅድመ ዝግጅቶች ወይም ቅድመ ነጥቦች እስከተስተካከሉ ድረስ እስካሉ ድረስ የሚል ነገር ጠቀስክ ይመስለኛል፣ ካልተሳሳትኩ። ለማለት የፈለኩት እሺ ለማለት የፈለኩት በኢንተርናሽናል ህግ አንድ ስቴት ፌዴራል መንግስትን ገና ለገና ያጠቃኛል ብሎ እንዲያጠቃ የሚፈቅድ ህግ የለም። ኢንፋክት ውጭ ሀገር ያሉ ሰዎች ዳኙኝ ብሎ መጥራትም አይችልም። የውጭ ሀገር መንግስት አያገባውም። አንድ ስቴት እና ፌዴራል መንግስት ስላለው ግንኙነት እርዳታ ለመስጠት ሊያገባ ይችላል። መድኃኒት ለመላክ ሊያገባ ይችላል። ግን በአንድ ፌዴራል መንግስት እና በአንድ ክልል መንግስት መካከል ያለውን የስልጣን ተዋረድ ግንኙነት በዳኝነት እና በሽምግልና ለመቀመጥ የሚፈቅድ ኢንተርናሽናል ስርዓትም የለም እስከማቀው ድረስ ስለ ዓለም አቀፍ ሕግ እናድርገው እናከክሩን የሲቪሊየንስ የግለሰቦች ወይም ደግሞ ታጣቂ ያልሆነው ሀይል ተጎጂ በሚሆንበት ጊዜ ጦርነቱ በአንድ ሀገር ክልል ውስጥ የሚደረግ ጦርነትን ቢሆን የዓለም አቀፉ ህብረተሰብ አያገባውም። እሱን እስማማለሁ። ሲቪሊያንን በተመለከተ ግለሰቦች ሲቪሊያኖች መጎዳት የለባቸውም። እነሱን ለጉዳት ለጥቃት የሚያደርስ ሲቪሊያን ጋር ተከልሎ ራሱ ጦርነት መጀመር ራሱ ወንጀል፣ ሲቪሊያን ያለበትን ቦታ ጠላትን ሳይለዩ መምታትም ወንጀል ነው። እና እነዚህ ላይ እንስማማ። መልካም፣ የምትስማሙበትንም ነጥብ እንያዝና ወደሌላ ወደ ሌላ አንድ ትልቅ ጭብጥ እንለፍ። ሁለታችሁም በተለያየ ጊዜ ጽፋችሁበታል። ዛሬ ለሚታዩት ልዩነቶች በተወሰነ ደረጃም በምክንያትነቱ ይገለጻል። በተለይ ደግሞ ለብዙዎች ንትርክ መነሻ የሆነው ማንነትን የጎሳ ወይም የዘውግን ማንነት መሰረት ያደረገ ብሔርተኝነት እና ኢትዮጵያዊነት በሚሉት አስተሳሰቦች መካከል ያሉ ልዩነቶች ጎልተው እየተሰሙ ነው። ዶክተር አወል እሱ የጻፉትን አንድ ጽሁፍ መሰጣት እና ተከታዩን ጥያቄ ለሱ ላስቀድም። በእንግሊዝኛ የተጻፈ ጽሁፎን በተወሰነ ደረጃ ሀሳቡ ወስጄ ነው ማነሳለሁ። በማዕከላዊ መንግሥት በሚመራው የአገር አስተዳደር እና ራሱን በራሱ የሚያስተዳድር ራስ ገዝ አስተዳደር መኖር መካከል ያለ መሰረታዊ ወይም አይነተኛ የርዕዮተ ዓለም ልዩነቶች ናቸው ይላሉ አሁን ያለውን ሁኔታ ሲገልጹ የማይታረቁ የሚመስሉ ይሏቸዋል። በልማድ የብሔር ማንነት የሚባለውን ዘውግን መሰረት ባደረገ ብሔርተኝነት እና ቀደም ብዬ ባነሳሁት በኢትዮጵያዊነት መካከል ያለውን ልዩነት በሌላ በኩል እኔ ይበልጣለሁ ከሚል ከብዙዎች ላይ የሚጫን የብሔርተኝነት አይነት የቀደመ ያሉትን አስተሳሰብ ከማወደስ ዝንባሌ ጋር የሚያያይዙታል። እስኪ አድማጮች መረዳት በሚችሉት ዛሬ ካለ ሁኔታ ጋር የሚታዩ በእነኚህ የብሔር ማንነት ጥያቄዎችና ኢትዮጵያዊነት መካከል ያለው ልዩነት እንዴት ነው? ዛሬ ላሉት ችግሮች ምክንያት የሆኑት አድማጮች በኢትዮጵያ ወቅታዊ የፖለቲካ ይዞታ በአንድ አገር ሕዝብ አብሮ የመኖር ዕጣ ላይ የተደቀነ ፈተናና መንስኤዎቹ ብሎም ወደፊት ሊያራምዱ የሚችሉ መንገዶችን በሚፈትሹ ልዩ ልዩ ጭብጦች ዙሪያ የያዙት ክርክር አላበቃም። በመጪው ሳምንት ፕሮግራማችን ይቀጥላል። ለአሁኑ ግን እንግዶቻችንን ዶክተር አወል ቃሲም አሎንና አቶ ደረጀ ደምሴ ቡልቶን ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ።